ኮሮና ቫይረስ ወረርሽኝ በመላው ዓለም ያሉ ህዝቦችን እየጎዳ ነው። ከነዚህ ተጎጂዎች መካከል ስደተኞች ይገኙበታል። አብዛኞቹ ስደተኞች የታመሙ ስራቸውን ያጡና በተሰደዱበት ሀገር ተሰናክለው የቀሩ ናቸው። የቪኦኤ ዘጋቢ ማርጋሬት በሽር ስደተኞቹ ስላሉበት አስቸጋሪ ሁኔታ በመንግስታቱ ድርጅት የስደተኞች ኤጀንሲ ኃላፊን በማነጋገር የሚከተለውን ዘገባ ልካለች። ደረጀ ደስታ ያቀርበዋል። ዛሬ በዓለም ላይ ወደ 272 ሚሊየን የሚጠጉ ስደተኞች አሉ። ከነዚህ ከግማሽ ለጥቂት ያነሱት ሴቶች ናቸው። የተባበሩት መንግስታት ምክንያታቸው ምንም ይሁን ምን አገራቸውን ቀይረው በሌሎች አገር የሚኖሩትን እንደ ስደተኞች የሚመለከታቸው ቢሆንም አብዛኞቹ ምክንያታቸው የተሻለ ኑሮና ኢኮኖሚ ፍለጋ እንደሆነም ያምናል። በዓለም አቀፉ የስደተኞች ድርጅት በተገኘው መረጃ መሰረት ከአገራቸው ውጭ በመኖር ከፍተኛውን ቁጥር የያዙት ህንዳውያን ናቸው። የስደተኞች መዳረሻ በመሆን ዩናይትድ ስቴትስ ትልቁን ድርሻ ስትይዝ ወደ ሃምሳ ሚሊዮን የሚጠጉ ስደተኞች ይኖሩባታል። በመላው ዓለም ወደ 3 ሚሊዮን የሚጠጉ ስደተኞች በኮቪድ-19 ወረርሽኝ ሳቢያ በተዘጉ ድንበሮች አካባቢ በያሉበት ታግተው ይገኛሉ። ይሁን እንጂ ስደተኞችን እየበዘበዙ ወደ ሌላ አገር የሚያሻግሩ ወንጀለኞችን ወረርሽኙ አላገዳቸውም። የዓለም አቀፉ የስደተኞች ድርጅት ዋና ዲሬክተር አንቶኒዮ ቪቶሪኖ እንዲህ ይላሉ through the Mediterranean, one of the most dangerous routes. Then last year. ካለፈው ዓመት ጋር ሲነጻጸር እጅግ አደገኛ በሆነው የሜዲትራኒያን አቅጣጫ በማቋረጥ ወደ ጣሊያን የገቡ ስደተኞች ቁጥር በአራት እጥፍ ጨምረዋል። በኤደን ባህረ ሰላጤን በኩል ያየን እንደሆነ በአካባቢው ወዳሉ አገሮች ለመድረስ ባሕረ ሰላጤውን የሚያቋርጡ ወደ 130 የሚሆኑ ሰዎች አሉ። የተከሰተው የኮቪድ ወረርሽኝ እንኳ አላገዳቸው። በዚህ ዓመት ከ3100 በላይ የሆኑ ስደተኞች ወደ መዳረሻዎቻቸው አገሮች ከመድረሳቸው በፊት በመንገድ ሞተው ቀርተዋል። በባህር ውስጥ እየሰጠሙ መቅረት በአብዛኛው የተለመደ ነው። አብዛኞቹ አገሮች የኮቪድ-19 ክትባትን ለማዳረስ ዝግጁ በሆኑበት በዚህ ወቅት ከዚህ ሁሉ አምልጠው የተገኙ ስደተኞችንም ማካተት እንደሚገባ ቪቶሪኖ ይናገራሉ። It's the responsibility of governments to guarantee that all that are present in their own territory, whether they are nationals or non-nationals. በአገሪቱ ግዛት ውስጥ የሚገኙ ሁሉም ሰዎች ስደተኞችም ቢሆኑ ባይሆኑ ሕጋዊ ስደተኞች የመሆን አለመሆናቸው ጉዳይ ከግምት ሳይገባ ሁሉም ክትባቱን ማግኘት ይኖርባቸዋል። ምክንያቱም ቫይረሱ ያስተማረን ነገር ቢኖር እያንዳንዱ ሰው ነፃ ሳይሆን ማንም ሰው ከወረርሽኙ ነፃ ሊሆን አለመቻሉን ነው። ዓለም አቀፉ የስደተኞች ቀን ስደተኞች በስደት በሚኖሩበት አገር የሚያደርጉትን አስተዋጽኦ በማክበር የነሱንም የተሻለ ሕይወት የመፈለግ መብት ማክበር እንደሚገባ ዓለም አቀፉ የስደተኞች ድርጅት እንደሚያምን ዲሬክተሩ አንቶኒዮ ቪቶሪኖ ይናገራሉ። ማይግሬሽን ኢዝ አ ናቹራል ፍኖሜኖን ኦፍ ሂዩመን ላይፍ ኢት ሃዝ ኦልዌይዝ ኤግዚስትድ አንድ ኢት ዊል ጎ ኦን ኤግዚስቲንግ ኢን አወር ወርልድ ስደተኝነት የሰዎች ተፈጥሮዊ ክስተት ነው። ሁሌም አለ በዓለማችን ላይም እስከ መቼውም ይኖራል። ስደተኞች ብዙ ጊዜ የሚታሰቡት እንደ ህገወጥ ሠራተኞች ነው። አብዛኞቹ ግን በተሰደዱበት አገር የሚኖሩት በህጋዊ መንገድ ሲሆን በሁሉም መስኮች ተሰማርተው ይሰራሉ። ከጉልበት ስራ አንስቶ የጤናውና የቴክኖሎጂውን ዘርፍ ጨምሮ ልዩ ሙያን እስከሚጠይቁት የተለያዩ የስራ መስኮች ድረስ ተሰማርተው የሚያገለግሉ ናቸው። በሌላም በኩል የአሜሪካ ድምፅ ቪኦኤ ዓለም አቀፉ የስደተኞች ቀን በሚከበርበት በዚህ ዕለት ቁጥራቸው እየጨመረ የመጣውን የአፍሪካ ስደተኞች ሁኔታ በተሻለ መንገድ እየተከታተለ ለመዘገብ መዘጋጀቱን አስታውቋል። ዓለም አቀፉ የሰብአዊ ምድር ድርጅት ኮሚሽነር ዩኤንኤችሲአር እንዳስታወቀው ባለፉት ጥቂት ሳምንታት ወደ 50ሺህ የሚጠጉ ኢትዮጵያውያን ከሰሃራ በታች ባሉት 18 ሚሊዮን ስደተኞችና ወደ 80 ሚሊዮን ከሚጠጉት የዓለም ስደተኞች ጋር መጨመራቸውንም አመልክቷል። በተለይ በሰሜን ኢትዮጵያ በትግራይ ክልል እየተባባሰ የመጣውን ሰብዓዊ ቀውስ በፍጥነት ከግምት ውስጥ በማስገባት ከሊቢያ ትሪፖሊ እና ምስራታ ከተሞች ከሚሰራጩ የቪኦኤ ኤፍኤም ሬዲዮ ጣቢያዎች በተጨማሪ በትግርኛ ቋንቋ ስርጭት መጀመሩን የ የአሜሪካ ድምፅ አስታውቋል ስርጭቱ በቅርቡ ከተፈናቀሉ ስደተኞች በተጨማሪ ቀደም ሲሉ በአካባቢው የነበሩትን ኤርትራውያንንም ታሳቢ ያደረገ መሆኑን ተመልክቷል የቪኦኤ ዳይሬክተር ሮበርት ሬይሊ ቪኦኤ በዓለም ዙሪያ ስደተኞችና ተፈናቃዮችን ጨምሮ በቂ የዜና ሽፋን ለማያገኙ ህዝቦች ጠቃሚ የሆኑ መረጃዎችን ለማቀበል በቁርጠኝነት እንደሚሰራ ተናግረዋል ለአሜሪካ ድምፅ ራዲዮ ደረጀ ደስታ